ዛሬ ማለዳ ላይ በሂልተን ሆቴል በተካሄደው የፍራንኮ ኢትዮጵያ የንግድ ኢንቨስትመንት ና ትብብር ስምምነት ላይ የግል ንግድ ኢንቨስትመንትን በማበረታታትና የስራ እድልን በመፍጠሩ ረገድም ከፍተኛ ሚና እንዳለው የኢትዮጵያ ኢኮኖሚና ፋይናንስ ሚኒስትሩ አህመድ ሺዴ ተናግረዋል በሁለቱ ሀገራት መካከል የሚኖረው የንግድ ትብብርም ወደ አዲስ ምዕራፍ የሚያሸጋግረው እንደሆነም ተናግረዋል ፕሬዚደንቱ ጉብኝት ጋር ተገናኝቶ በኢትዮጵያ ና በፈረንሳይ መንግስት መካከል ያለው የኢንቨስትመንት ግንኙነት በከፍተኛ ደረጃ የሚያሳድግ ነው የሚሆነው። በተለይ ስለዚህ እጅግ በጣም ውጤታማ ና ታሪካዊ ነው። ዋነኛነት ደግሞ የፈረንሳይ መንግስት አሁን በኢትዮጵያ ውስጥ ላለው አጠቃላይ የለውጥ እንቅስቃሴ ከፍተኛ እገዛና ድጋፍ ለማድረግ ከስምምነት ደርሰዋል። ፈረንሳይ ግዙፍ ኢኮኖሚ ነው። በአውሮፓ ቀዳሚ ከሚባሉት ኢኮኖሚዎች አንዱ ነው። ፈረንሳይ እና ኢትዮጵያ መካከል ያለው ትብብር አጠቃላይ የቀጠናውን ትብብርም በሚያሳድግ መልኩ የተቃኘበት ሁኔታ ነው ያለው። ስለዚህ እጅግ በጣም ውጤታማ ስምምነት እና በቀጣይ ኢኮኖሚ እድገታችን ላይ ከፍተኛ አስተዋጽኦ የሚያሳድር ነው። ታዋቂው የፈረንሳይ የሳተላይት ቴሌቪዥን ኩባንያ ካናል ፕሉስ ኢንተርናሽናል ኢትዮጵያ ውስጥም በሳተላይት ቴሌቪዥን ቻናሉ ዝርጋታ ለመሰማራት የስምምነት ፊርማውን አድርጓል። የካናል ፕሉስ ኢንተርናሽናል የአፍሪካ ዳይሬክተር የሆኑት ፈረንሳዩ ዴቪድ ሚኞት ለዲ ደብልዩ እንዲችሉ ተናግረዋል። እኛ የሳተላይት ቻናል የሚያስተናግደውን መድረክ ለሀገራት በራሳቸው ቋንቋ በመዘርጋት በርካታ ልምድ ያለንን በኢትዮጵያም የሚዲያና የፕሮዳክሽን ምዕዳሩ በጣም የሚስብ ነው። በጣም የሚያሰራና የባህል መሰረት ያለው በመሆኑ በጣም ተደንቀንበታል። የሀገር ውስጥ የፊልም ሰሪዎችንና እንዲሁም አዘጋጆችን ጨምሮ የእነዚህን ሁሉ ኃይል ማሰባሰብ ያስፈልጋል ያስፈልጋል። ከዚህ በፊትም በቪየትናም፣ በፖላንድ እንዲሁም በፈረንሳይ እና በሌሎች ወደ ሀያ በሚጠጉ የአፍሪካ ሀገራት የሳተላይት ቻናሎችን ዝርጋታ አድርገናል። ያም በራሳቸው ቋንቋ ቋንቋና በራሳቸው ባህል ላይ ተሞርኩዘን የሰራንላቸው ነው። ከካናል ፕሉስ ኢንተርናሽናል እና ከቦሎሬ ከተሰኙ የፈረንሳይ ኩባንያዎች ጋር የኢትዮጵያ አጋር ሆኖ ለመስራት የተፈራረመው የሲኤልኤስ ሎጂስቲክስ ኩባንያ ዋና ስራ አስኪያጅ አቶ ቴዎድሮስ አብርሃም በበኩላቸው እንደተናገሩት የውጭ ድርጅቶች አሁን በዚህ መስክ ላይ መሳተፋቸው ብዙ ነገር ላይ ኮንትሪቢዩት ያደርጋል። ትራንስፈር ኦፍ ቴክኖሎጂ ይኖራል። ሪሶርስ ይኖራል። ኤክስፒሪንስ ሼር የመደራረግ አሰራር አለ። የሲስተም ቴክኖሎጂዎች በተለይ ሲስተሞች ላይ ረዱን ይችላሉ። በጣም ፖሊሲዎችም ላይ ሲስተሞች ላይ ከመንግስት ጋር ያለውንም አሰራር ሁሉ ኤክስፒሪንስ ይዘው ስለሚመጡ ሌላ ገ ር ኤክስፒሪንስ ሼር እናደርጋለን። ከዓለም ተነጠለን መኖር አንችል። ሎጂስቲክ ደግሞ በኔቸሩ ከዓለም ጋር የሚያገናኝ ኢንዱስትሪ ምክንያቱም ምናመጣው ከውጭ ነው፣ ምንልከው ወደ ውጭ ነው። ኮንትሮል ሜካኒዝሞችን አስቀምጠን እንደ አገር ፕሮቴክት እያደረግን መጓዝ ነው። ሁለተኛው ድርጅት ጋር ደግሞ የተፈራረም ነው ከካኖል ፕሎስ ነው። ካኖል ፕሎስ ሚዲያ ድርጅት ነው። ቪቬንድ ግሩፕ ከእነሱ ጋር የተፈራረም ነው የዲስትሪቢሽን ስራዎችን ለመስራት ነው። ፊልሞች ሊሆኑ ይችላሉ፣ ዶኪመንትሪዎች ሊሆኑ ይችላሉ፣ ሂስትሪ ቻናሎች፣ እነዚህ ወደ አማርኛ ተርጉሞ ይቀርባሉ። በተጨማሪ ደግሞ የሀገራችን የሆኑ እስከ አስር ቻናሎችን ለመፍጠር አስበናል በአማርኛ ኢትዮጵያ ውስጥ ብዙም የውጭ ባለ ሀብቶች የሚስብ ትኩረት በሌለበት ከዛሬ ሀያ አመት በፊት በቢራና በኋላ በወይን ጠመቃ ንግድ ዘርፍ ተሰማርቶ የሚገኘው የፈረንሳዩ ካስቴል ግሩፕ ኩባንያ አሁን ደግሞ የማሽላ ምርትን ለሰውና ለእንስሳት ምግብነት የሚውል በኢንቨስትመንት ለመሰማራት ከስምምነት ላይ በዛሬው እለት ደርሷል። ይህም አሁን ኢትዮጵያ ውስጥ ያለው ምቹ የንግድ ስርዓት የፈጠረው መሆኑን የካስቴል ግሩፕ ጄኔራል ማናጀር በርናን ኩሊ ተናግረዋል። ለዲ ደብልዩ ለተጠናቀረው ዘገባ ሃይማኖት ጥርነነኝ ከአዲስ አበባ